የዓለም ምጣኔ ሀብት እድገት በዓለም የሸቀጥ ገበያ ዋጋ መቀነስና የቆዩ የመዋቅር ችግሮች የተነሳ የተቀዛቀዘ ሁኔታ ታይቶበታል። የዓለም የገንዘብ ድርጅት አይ ኤም ኤፍ ከጥቂት ዓመታት በፊት ከአምስት ከመቶ ከፍ ብሎ ያድግ እንደነበር ያስቀመጡትን አሐዝ ካልፎ ዓመት ጀምሮ ዝቅ አድርገው ተንብየዋል። እነዚህን የአጠቃላይ ምጣኔ ሀብት አለመረጋጋቶች በመሰረታዊ የመዋቅር ለውጥና የግልና የመንግስት ገንዘብ ፍሰትን በማቀላጠፍ ረገድ የተያዙ ስራዎችና ፈተናዎችን ሄኖክ ሰማእግዜር በቀጣዩ የንግድና ምጣኔ ሀብት ዘገባ ይዳስሳል። ቀጥሎ ይሰማል። ባለፈው ዓመት የዓለም ምጣኔ ሀብት ከፍተኛ ፈተናዎች ተጋርጠውበት ሲያሽቆለቁል ተመልክተናል። ከፍተኛ እድገት ላይ የነበሩ የዓለም የገንዘብ ድርጅት አይ ኤም ኤፍ እና የ የዓለም ባንክ ይመሰክሩላቸው የነበሩ እንደ ኬንያ፣ ኢትዮጵያ፣ ዩጋንዳና የመሳሰሉ ሌሎች አፍሪካ ሀገሮች በፈተና ነው የሰነበቱት። የዓለም የሸቀጦች ገበያ መውደቅ በተለይ በነዳጅ ሀብትና በወጪ ንግድ የሚተዳደሩን ምጣኔዎች እጅጉን የጎዳ ዓመት ነበር። የአፍሪካ ሶስቱ ትልቁ ምጣኔ ሀብቶች ማለትም ናይጄሪያ፣ ደቡብ አፍሪካና አንጎላ ወደ ግማሽ የሚሆነውን የአህጉሪቱን አጠቃላይ ሀብት የሚወክሉ ናቸው ሲሰጣቸው በነዳጅና ሸቀጦች ገበያ ውድቀት ገበያቸውና እድገታቸው ክፉኛ ቀንሷል። ከዚህ ቀደም በፍጥነት የሚያድጉ በነዳጅና ሌሎች የተፈጥሮ ሀብቶች የማይመኩ እንደ ኢትዮጵያ ያሉ ምጣኔዎች በአካባቢ ሰላም መጥፋትና የተፈጥሮ አካባቢ ለውጥ የፈጠራቸው ድርቅና ተያያዥ ችግሮች ሰቅዘው ይዘዋቸዋል። ሚትሱሂሮ ፉኩሳዋ የአይኤምኤፍ ምክትል ስራ አስኪያጅ ናቸው። በነዳጅና ሌሎች ሀብቶች ምጣኔያቸውን መሰረት ያላደረጉ ሀገሮችን ቢሆኑ መሰረታዊ የመዋቅርና የፖሊሲ ችግሮች አሉባቸው ይላሉ። በተፈጥሮ ሀብት ያልበለጸጉና በፍጥነት ሲያድጉ የነበሩ አገሮች ከጊዜ ወደ ጊዜ እየጨመሩ የመጡ ፈተናዎች ተጋርጠውባቸዋል። ለምሳሌ የመንግሥት ብድር በእጅጉ እየጨመረ የመጣባቸው ሀገሮች ወጪያቸውን ከገንዘብ አቅማቸውና ሌሎች የውጭ ጫናዎች ጋር ማመዛዘን ይኖርባቸዋል። ዶናልድ ካቢሩካ በአፍሪካ ምጣኔ ሀብት ለረጅም ዓመታት የሰሩና አስቀድሞ የአፍሪካ ልማት ባንክ ፕሬዚዳንት ሆነው ያገለገሉ ናቸው። የአፍሪካ ምጣኔ በተለይ በተፈጥሮ ሀብት የበለጸጉ መሰረታዊ ለውጥ ስለሚጎድላቸው ዝግመታቸውን ከዓለም የሸቀጥ ገበያ ውድቀት ጋር ብቻ ማያያዝ ችግሩን ለመፍታት ያሉ የፖሊሲ አማራጮችን አያስተናግድም፣ ማድበስበስ ነው ይላሉ። የማዕከላዊ ባንክ ነጻነት የት አለ? ያ ነጻነትስ ለምንድን ነው በዚህ መድረክ የማይነሳው? ከዚህ ቀደም ውጤት ያመጣ ፖሊሲ አይደለም እንዴ? ከዚያ በተጨማሪ ደግሞ የፖሊሲ ትግበራ ላይ ያሉ እክሎችስ? አንዳንድ ጊዜ በጣም ጥሩ ፖሊሲዎችም በየጊዜው ከመቀያየር ወጥ የሆነ አማካይ ውጤት የሚያስመዘግብ ፖሊሲም በመተግበር ይሻላል። የጉልቻ መለዋወጥ የምጣኔ ሀብት እድገት ላይ መተማመን አይፈጥርም ነው የሚሉት ካቢሩካ። የካሜሩን የገንዘብ ሚኒስትር አላማኔ ኦስማን ሜይ በመዋቅር ለውጦች ዙሪያ እንዲህ ብለዋል። ስለ ገለልተኛ ማዕከላዊ ባንክ ተቋማት መስረታ ስንነጋገር ሊጤን የሚገባው ማዕከላዊ ባንኩና አጠቃላይ ሀገሮች የገንዘብ ፖሊሲ ከመንግስቱ ጋር እጅና ጓንት ሆኖ መስራት እንዳለባቸው ነው። የቀድሞው የአፍሪካ ልማት ባንክ ፕሬዚዳንት ዶናልድ ካቢሩካ የአፍሪካ ሀገሮች መዋቅራዊ ለውጦቻቸው የንግድ ወጪን የሚቀንሱና ኢንቨስትመንትን የሚያበረታቱ መሆን አለባቸው ይላሉ። በነዳጅ ሀብት የሚመኩ ሀገሮችም የተለያዩ ገቢዎችን ማጠናከርና የስራ አምዳቸውን ማስፋፋት አለባቸው ይላሉ። በዚህ ምጣኔ ሀብት እድገት በተቀዛቀዘበት ዘመን መንግስታት እንዲያደርጉ የምመክረው የመሰረተ ልማት ላይ የሚያደርጉትን ወጪ እንዳይቀንሱ ነው። የጀመርናቸውን የባቡር መንገዶች እናጠናቅ። ጅቡቲና ኢትዮጵያ ይሄን ነው ያደረጉት። ኬንያም እንዲሁ በስራ ላይ ትገኛለች። መሠረታዊ የመዋቅር ለውጥ የሚያመጡ ኢንቨስትመንቶች ናቸው። የንግድ ሥራ ወጪን ይቀንሳሉ፣ ምጣኔ ሀብትን ያነቃቃሉ። የዛምቢያ የገንዘብ ሚኒስትር ፌሊክስ ሙታይ የመንግስታቸውን አትኩሮት ሲያስረዱ በዛምቢያ የግል ዘረፋን በተመለከተ ወሳኙ ስራችን የኃይል አቅርቦትን ማዳረስ ነው። የንግድ ማበረታቻ መስጠት መልካም ነው፣ ነገር ግን መብራት ከሌለ የንግድ ስራ ይቆማል። ሁለተኛው የንግድ እንቅስቃሴ ላይ የተጋረጡ ፈተናዎችን መቅረፍ ነው። ድንበር ለመሻር አራት ቀናት ለምን ይፈጃል? በዚህ ላይ መስራት አለብን። እነዚህም ማነቆች በተግባር ስናስወግድ የንግድ ወጪን እንቀንሳለን። እንደ ኢትዮጵያ ያሉ በፍጥነት በማደግ ላይ ካሉ የአፍሪካ ሀገሮች የሚመደቡ ምጣኔዎች ብዙ ስራ ይጠበቅባቸዋል። ለአስር ዓመት ብቻ ማደግ ብልጽግናን አያመጣም። ባለሙያዎቹ በውይይቱ እንዳሰመሩበት ለረጅም ጊዜ በተለያዩ የምጣኔ ሀብት ዘርፎች ሁሉን አቀፍ እድገት ማስመዝገብ ወሳኝ መሆኑን ያሰመሩበት። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን።